ሳይንስና ህብረተሰብ Tabratsa ህፃናት እድሜያቸው ሶስት ዓመት እስኪሞላው ድረስ በርካታ ቋንቋዎችን በአእምሯቸው ጓዳ በቀላሉ ማኖር ስለመቻላቸው ሳይንቲስቶች በጋራ ይስማማሉ። የሕፃናቱ ለጋ አእምሮ በተለይ ሶስት ዓመት እስኪሞላ ድረስ የተሰጡትን ቋንቋዎች አከማሽቶ የማቆየት አቅም እንዳለው ተመራማሪዎች ይናገራሉ። ህፃናት በርካታ ቋንቋዎችን ልክ እንደ አንድ ቋንቋ መማር እንደሚችሉ የተመራማሪዎቹ ጥናት ያትታል። ህፃናቱ በርካታ ቋንቋዎችን መማራቸው ለማህበራዊ ጉድኝታቸው ወደፊት አስተዋጽኦ ይኖሯል። ከዚያም ባሻገር በርካታ ቋንቋ ለህፃናት አእምሮ ጥሩ እንደሆነ ጠበብቱ ይገልጣሉም። የዶች ቬሊዋ ብርጊተ ኦስትራት ልጆቻቸውን በርካታ ቋንቋ እያስተማሩ የሚያሳድጉ ወላጆችን ቦንና ኮሎኝ ከተማ ውስጥ ጎብኝታለች። አኒታ ገና ሁለት ዓመት ማልሞላት። ሆኖም ገና ካሁኑ በርካታ ቋንቋዎችን እየተማረች ነው። ወጣቷ እናቷ ቤቲና ከብራዚል ነው የመጣችው። ፖርቹጋልኛ ቋንቋ ትናገራለች። ህንዳዊ አባቷ ፖክራች አፍ የፈታው በሂንዱ ቋንቋ ነው። እሱም ወጣት ነው። ባልና ሚስቱ ቦን ጀርመን መኖር የጀመሩት አኒታ ከመወለዷ ቀደም ብሎ ነው። አኒታ የተለያዩ ቋንቋዎችን እየሰማች ነው የምታድገው። በምትኖርበት አካባቢ የሚነገረው ቋንቋ ጀርመንኛ ነው። ፖግራች አፍ የፈታበት ሂንዲ በህንድ የስራ ቋንቋ ነው። ከቤተሰቦቼ አብዛኞቹ መናገር የሚችሉት ሂንዲ ብቻ ነው። ስለዚህ አብዛኞቹ የቤተሰቦቼ አባላት ህንድ ውስጥ ነዋሪ በመሆናቸው ልጄ ሂንዲ መማሯ ለእኔ አስፈላጊ ነው። እንግሊዘኛ ያው ትምህርት ቤት ስትሄድ መማር ትችላለች። ጀርመንኛ፣ ፖርቹጋልኛ እንዲሁም ከአያቶቿ ጋር ለመግባባት ሂንዲ ቋንቋ ማወቋ አኒታ ብዙ ቋንቋ በመማሯ የምታገኘው አንደኛው ጥቅም ነው። ህጻናት በርካታ ቋንቋ እየተማሩ ማደጋቸው አእምሯቸው የተፍታታ እንዲሆን እንደሚረዳ ተመራማሪዎች ደርሰውበታል። ገና በለጋነታቸው ራሳቸውን በሌላ ሰው ቦታ አድርገው መመልከት ይችላሉ። የተለያዩ ነገሮችን በቀላሉ እየቀያየሩ መስራቱንም ይካኑበታል። ከዚህ ቀደም የተከናወነ አንድ ጥናት ላይ ሕፃናት ሰማያዊ ቀለም ያላቸው አራት ማዕዘናትንና ቀይ ክበባት እንዲለዩ ተደረገ። መጀመሪያ ቀለሙን፣ ከዚያም ቅርጹን እንዲለዩ ነበር የተፈለገው እናስ ውጤቱ ምን ይመስል ነበር? ክላውዲያ ማሪያ ሪል ሚንሽን ከተማ ውስጥ በሚገኘው የሉድቪች ማክሲሚሊያንስ ዩኒቨርሲቲ ተመራማሪ ናቸው። አጥኚዎቹ የደረሱበትን ውጤት እንዲህ ይገልጣሉ። ዳስ ሃም ዲ ሜርስፓሪግ አውፋክስን ኪንደር ፊል ፊል በርካታ ቋንቋ እየተናገሩ የሚያድጉት ልጆች አንድ ቋንቋ ብቻ ከሚማሩት እጅግ በተሻለ ሁኔታ የተሰጣቸውን ትዕዛዝ በሚገባ ፈጽመው ሌላኛው ላይ ማተኮር ችለዋል፣ መለየት ችለዋል። ይህ የሆነበት ምክንያትም ብዙ ቋንቋ እየተናገሩ የሚያድጉ ልጆች አንድ ቋንቋን ሲናገሩ ሌላኛውን መጫን መቻላቸው ነው። በርካታ ቋንቋዎችን መማር አእምሮ በተሻለ መልኩ እንዲቀየር እገዛ ያደርጋል። በዚያ መልኩ የሚያድጉ ልጆች አንዳች ነገርን በትኩረት መቆጣጠር የሚችለው ግራጫማው የአእምሮ ክፍላቸው በተሻለ መልኩ ይበለጽጋል። ይህ ክፍል የነርቭ መዋቅር ማዕከል ዋነኛው አካል ነው። በነገራችን ላይ ግራጫማው የአእምሮ ክፍል የመበልፀጉ ጉዳይ በርካታ ቋንቋዎችን በሚናገሩ አዋቂዎችም ዘንድ ተመሳሳይ ነው። በርካታ ቋንቋዎችን የሚናገሩ ሰዎች በተለይ ቋንቋዎቹን በቀን ተቀን ስራቸው ላይ የሚተገብሩ ሰዎች አእምሯቸውን የበለጠ የማሰራቱ እድል አላቸው። ምክንያቱም አእምሯቸው የትኛውን ቋንቋ ከማን ጋር መቼ ልናገረው በሚል በመጠኑ ስራ ይበዛበታልና። ይሄኛውን ቋንቋ ስናገር ይሄኛውን ማስቀረት አለብኝ እያለም አእምሮ በመጠኑ ያጠይቃል። በርካታ ወላጆች ልጆቻቸው የተለያየ ቋንቋ በአንድ ጊዜ መማራቸው ግራ ያጋባቸዋል የሚል ስጋት አላቸው። ሆኖም ይህ በተመራማሪዎች ዘንድ ትክክል አይደለም። ልጆች ፈጽሞ ግራ አይጋቡም። ምናልባት አንዳንድ ጊዜ አንደኛውን ቋንቋ ሌላኛው ላይ ለመጠቀም ይሞክራሉ እንጂ ተባው። ይህ በሁለት አመቷ አኒታ ላይም የሚስተዋል እንደሆነ እናቷ ቤቲና ትናገራለች። ብዙ ጊዜ ስለ ጸጉሯ ሳወራት ያ ይከሰታል። እናም በፖርቹጋልኛ ካቤሎ እላታለሁ ካቤሎ ጸጉር ማለት ነው። እሷ ግን የምትመልሰው ባል ብላ ነው። መጀመሪያ ላይ ይህን ቃል ሲሰማ ደግሞ ባል ማለቷ ምን ለማለት ነው ብዬ ራሴን ጠይቄ ነበረ። ጥሩ ጀርመንኛ ቋንቋ ታውቃለች ማለት ነው፣ ባል በጀርመንኛ ኳስ ማለቷ ነው አልኩ። ግን አባቷ ሲያብራራልኝ ለካ ባል በሂንዲ ቋንቋ ጸጉር ማለት ነው። እናም ከዚያን ጊዜ አንስቶ ጸጉሯን ማበጠር ስፈልግ ባል ባል ባል ትላለች። እኔም አዎ አዎ ተግባብተናል ላት አለሁ ከምን ንዚ ዛግዳን ባል ባል ባል ያግናው ሃረግናው ያም በመሆኑ ቤቲናና ፖግራች ልጃቸው የተለያዩ ቃላትን ከተለያዩ ቋንቋዎች መጠቀሟ ምንም አያስጨንቃቸውም። ህጻናት በአንድ አረፍተ ነገር ውስጥ የተለያዩ ቃላትን ከተለያዩ ቋንቋዎች ወስደው ቢጠቀሙ አንዳችም ችግር የሌለው መሆኑን ተመራማሪዎች ያብራራሉ። ወላጆች ልጆቻቸውን የተለያዩ ቋንቋዎች እየተናገሩ እንዲያድጉ ማድረጉ ከተሳካላቸው ውጤቱ መመልከትና ማዳመጥ እጅግ አስደማሚ ነው። ልክ እንደ ካታሪና። ካታሪና ገና የ11 ዓመት ልጅ ናት። ሆኖም ሦስት ቋንቋዎችን አቀላጥፋ ትናገራለች። ስፓኝ፣ እንግሊዝኛ እንዲሁም ጀርመንኛ ተናጋሪዋ ካታሪና ከወላጆቿ ጋር ኮሎኝ ከተማ ውስጥ ትኖራለች። የካታሪና እናት ማሪዛ የተወለዱት ኮሎምቢያ ውስጥ ነው። አባቷ ቮልፍጋንግ ጀርመናዊ ናቸው። መጀመሪያ ላይ ወላጆቿ ካታሪና ሁለት ቋንቋ እንድትማር ነበር ፍላጎታቸው። ማሪዛ በስፓኝ ቮልፍጋንግ ደግሞ በጀርመንኛ እያዋሯት ሊያሳድጓት ነበር እቅዳቸው ማሪዛና ቮልፍጋንግ ግን ለመግባባት የሚነጋገሩት በእንግሊዘኛ ነው። እናም ይህ በአንድ ወቅት ካታሪና ላይ የራሱን ተጽዕኖ አሳርፏል። የሶስት ዓመት ልጅ ሳለች አንድ የመባለት መደብር ውስጥ ነበርን። እናም በጀርመንኛ እማ፣ ይኸውልሽ የአፕል ፍሬ ማለት ጀመረችና ወዲያው በእንግሊዘኛ እዚህ ጋ ደግሞ ሙዝ አለ አለችኝ። እናም ያኔ ለካ እንግሊዘኛ መናገር ትችላለች የምንናገረውን ለመረዳትም እንግሊዘኛ መናገር ትፈልጋለች አልኩ። በዚህ መልኩም ካታሪና ሶስተኛ አፍ መፍቻ ቋንቋ ከወላጆቿ ወረሰች ማለት ነው። የ11 ዓመቷ ልጅ በአሁኑ ወቅት ከሶስቱ ቋንቋዎች ከአንዱ ወደ አንዱ ስትቀያየር ያላንዳች ችግር ነው። ካታሪና የቋንቋ ተሰጥኦ ብቻ አይደለም ያላት ይላሉ እናቷ ካታሪና አለመግባባት በሚከሰትበት ወቅትም መፍትሄ የመፈለግ ችሎታ አዳብራለች። እንደ ካታሪና ያሉ ልጆች አእምሯቸው በርካታ ነገሮችን እንደየዘርፉ ለመተንተን የተፍታታ ነው። ካታሪና ከወላጆቿ በሦስት ቋንቋዎች መነጋገሯ ምን አይነት ስሜት ይሰጣታል? ይሄ ለእኔ የዓለም የመጨረሻው ትክክለኛው ነገር ነው። አንዳንድ ጊዜ ሰዎች በጀርመንኛ ብቻ ሲያወሩ ግራ ይሆንብኛል። ብቻ ለምን ያ እንደሚሆን እኔ እንጃ። እንደ ካታሪና በርካታ ቋንቋዎችን እየተማሩ የሚያድጉ ሰዎች ሌሎችን ሊያስቀኑ ይችላሉ። አዋቂ ከሆኑ በኋላ አንድን ቋንቋ ያለ አንዳች ቅላጼ አሊያም ዜ ለመማር ይከብዳል። እንዲያም ሆኖ ግን አንድ ነገር በእርግጠኛነት መናገር ይቻላል። ተጨማሪ ቋንቋ መማርና መናገር አእምሮን ብቁ ያደርጋል። የትኛውም ዕድሜ ላይ ቢሆኑ ማለት ነው። አድማጮች፣ በርካታ ቋንቋ ለሕፃናት ጠቀሜታው በሚል ርዕስ ያጠናቀርንላችሁ የሳይንስና ኅብረተሰብ ዝግጅት በዚሁ ይጠናቀቃል። ማንተ ጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።